The Voice of America. በነቀምት ከተማ ሁለት የመንግስት የጸጥታ አስከባሪዎች ባልታወቁ ታጣቂዎች መገደላቸውን የከተማው ኮሚኒኬሽን ጽፈት ቤት አስታወቀ። አንድ የኦሮሚያ ልዩ ኃይል አባል እና አንድ የኦሮሚያ ፖሊስ አባል ናቸው። በስራ ላይ እንዳሉ መገደላቸው የተገለጸው የከተማው አስተዳደርና ጽፈት ቤት እንዳለው ጥቃት በተፈጸመበት ስፍራ የነበረ ሌላ አንድ ግለሰብም ቆስሏል። ነቆር መልካ ተጨማሪውን ልኳል። ትናንት ማለትም እሁድ ከሰዓት በኋላ ነው ሁለት በስራ ላይ የነበሩ የመንግስት ጸጥታ አስከባሪዎች ለጊዜው ማንነታቸው አልታወቀም በተባሉ በተከፈተባቸው ተኩስ መገደላቸው የተገለጸው የከተማው ኮሚኒኬሽንስ ጉዳይ ጽህፈት ቤት ኃላፊ አቶ ተሰማ ሙለታ እንዳሉት ከሟቾቹ መካከል አንደኛው የኦሮሚያ ልዩ ኃይል አባል ሲሆን ሌላኛው ደግሞ የኦሮሚያ መደበኛ ፖሊስ አባል ናቸው። የገዳያቸው ማንነት በተመለከተ ግን ያልታወቁ አከማለት ውጪ ዝርዝር መረጃ ከመስጠት ተቆጥበዋል። ትናንት ከቀኑ ሰባት ሰዓት ተኩል ላይ አንድ የኦሮሚያ ልዩ ኃይል አባልና አንድ የኦሮሚያ መደበኛ ፖሊስ ባልታወቀ አካል በጦር መሳሪያ ተመተው ሕይወታቸው አልፏል። ቦታውም ጨለለቅ የሚባል ሲሆን የልዩ ኃይል አባሉ ዋና ሳጅን ከተማ ወርቅዬ ይባላል። የመደበኛ ፖሊስ አባሉ ደግሞ ሳጅን ተረፈ በፍቃዱ ይባላል። ሁለቱም በመደበኛ ስራቸው ላይ እንዳሉ ተተኩሶባቸው እንደተገደሉ ነው መረጃ ያለኝ ብለዋል። ሁለቱን የመንግስት ጸጥታ ኃይሎች በመግደል የተጠረጠሩ በቁጥጥር ስር ውለዋል ያሉት አቶ ተሰማ ከተማዋ በአሁኑ ሰዓት ወደ ቀድሞ መረጋጋቷ ተመልሳለች ብለዋል። ከስራ ጋር ተያይዞ ይህ ጥቃት ከተፈጸመ በኋላ በነቀምቴ ከተማ መደበኛ እንቅስቃሴ እንደቀጠለ ነው። ሁሉም ሰላም ነው። የበለጠውን ደግሞ ከጸጥታ አካላት ማጣራት ትችላለ ብለዋል። የነቀምቴ ከተማ አስተዳደር እና ጸጥታ ኃላፊ አቶ ምስጋኑ ዋጋሪ በበኩላቸው ጥቃቱን የፈጸመው ጠላት ነው የሚል ምላሽ ሰጥተዋል። ሁለቱ የጸጥታ አባላት በስራ ላይ እያሉ በጠላት በተተኮሰባቸው ጥይት ሕይወታቸው አልፏል ሲሉ ማክለዋል። የተኩስ ልውውጡ በተፈጸመበት ስፍራ የነበረ አንድ ግለሰብ ቆስሏል ያሉት ኃላፊው ግለሰቡ ታስሮ በተኩሱ ቦታ የነበረበት ምክንያት እየተጣራ ነው ብለዋል። በዚህ ዙሪያ ተጨማሪ ማብራ መብራሪያ ለማግኘት ወደ ነቀምቴና ኦሮሚያ ፖሊስ እንዲ ወደ ኦሮሚያ ጸጥታና አስተዳደር ቢሮ ኃላፊዎች ያደረግኩት ሙከራ ለጊዜው አልተሳካም። ባለፈው 2012 ዓ ም የኢትዮ ቴሌኮም ምዕራብ ቅርንጫፍ ስራ አስኪያጅ አቶ ገመቺስ ታደሰን ጨምሮ የፖሊስ አባላትና በተለያዩ የመንግስት ኃላፊነቶች የሚሰሩ ግለሰቦች ማንነታቸው ያልታወቀ በተባሉ ታጣቂዎች መገደላቸው ይታወሳል። የኦሮሚያ ፀጥታና አስተዳደር እንዲሁም ፖሊስ አመራሮች በምዕራብ ኦሮሚያ ለሚፈጸሙ ግድያዎች የኦሮሞ ነጻነት ታጣቂዎች ነን የሚሉ መንግስት ደግሞ ኦነግሸን የሚላቸውን አት ተጠያቂ ሲያደርጉ የነበረ ቢሆንም እነሱ ደግሞ ድርጊቶቹን ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ